The Voice of America. በመስቀልና በእሬቻ በዓላት አከባበር ላይ የጸጥታ ችግር ለመፍጠር የተዘጋጁ አካላት መኖራቸውን የገለጹት የኢትዮጵያ ፌዴራል ፖሊስ ኮሚሽነር የተለየ ጥበቃ እንደሚኖርና ለዚህም በቂ ዝግጅት መደረጉን አስታውቀዋል። ከአሜሪካ ድምጽ ጋር አጠር ያለ ቃለ ምልልስ ያደረጉት ኮሚሽነሩ እንደሻው ጣሰው ከመስከረም 25 በኋላ በሚል የሚንቀሳቀሱ አካላትም ከድርጊታቸው እንዲቆጠቡ አሳስበዋል። ሕዝብን ከሕዝብ እንደዚሁም ከመንግስትና ከጸጥታ ኃይል ጋር የሚያጋጩት የእነዚህ መልእክቶች ባለቤቶች በውጭ አገር እና በአገር ውስጥ የሚንቀሳቀሱ ቡድኖች ናቸው ብለዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰውን በስልክ ያነጋገራቸው እስክንድር ፍሬው ነው። ወደ ዘገባው የነገውን የመስቀል ደመራ በዓል እና በሳምንቱ የሚከበረውን የእሬቻ በዓል ለማክበር ከሚደረጉ ዝግጅቶች ጎን ለጎን የጸጥታ ስራዎችም ትኩረት እንደተሰጣቸው ነው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ያስታወቁት። የፌዴራል ፖሊስ ኮሚሽነር ጄኔራል እንደ ሻውጣ ሰው ለአሜሪካ ድምፅ እንዳሉት ሁለቱም ዝግጅቶች ጎን ለጎን እየተካሄዱ ነው። የፌዴራል ፖሊስ፣ የአዲስ አበባ ፖሊስ፣ በዙሪያ የሚገኘው የኦሮሚያ ፖሊስና የመከላከያና የብሔራዊ መረጃ ሌሎችም የጸጥታ ከጀምሮ እስከሚጠናቀቅ ድረስ በሰላም እንዲከበር ህብረተሰቡ ወጥቶ ሲገባ ምንም ችግር እንዳያጋጥመው ለማድረግ ከወትሮ በተለየ ሁኔታ ዝግጅት አድርገናል። በአንድ በኩል ይህ ዝግጅት እያደረግን በሌላ በኩል ደግሞ በዓሉን ለማደናቀፍ የተለያዩ ሙከራዎች እንዳሉ እያደረግ ናቸው ጥናዎች ቆጥጫ አስረድተውናል። መሰረት አድርገን ምን ችግሮች ከመፈጠራቸው በፊት በየአካባቢያቸው የመከላከል በገቢውን ፍተሻ የማድረግ የአዲስ አበባ መግቢያ በሮች አሉ። እነሱን መሰረት አድርገን ከወትሮ የተለየ ጸጥታውን ለማስከበር ተሻ ይደረጋል፣ ክርክር ይደረጋል። የጸጥታ ጥበቃው ከወትሮው በተለየ ሁኔታ እንደሚካሄድም ኮሚሽነር እንደሻው ገልጸዋል። ለዚህ ምክንያቱ ደግሞ የበዓሉን መንፈስ ለማደናቀፍ የተለያዩ እንቅስቃሴዎች መኖራቸው እንደሆነ ነው ያመለከቱት። የበዓሉ አከባበር ከሚፈቅደው ወግና ስርዓት ውጭ በመንቀሳቀስ በዓሉን ለመረበሽ የሚፈልግ ኃይል እንዳለ ተደርሶበታል፣ ነው ያሉት። ዝርዝሩን ባይገልጹም ሁኔታው በጸጥታ አካላት የሚታወቅ መሆኑን ለአሜሪካ ድምፅ አስረድተዋል። እንግዲህ የመስቀል በዓልም ሆነ የእሬቻ በዓል ሰው ሃይማኖታዊና ባህላዊ ሁኔታውን የሚገልጽበት እና ደስታውን የሚገልጽበት ነው። በዚህ ወቅት ምንም ነገር እንዲፈጠር አንፈልግም። ህብረተሰቡም ከጎናችን ተሰልፈው በዚህ አካባቢ የሚታዩ የተለያዩ ምልክቶች ካሉ ለአካባቢ ፖሊስ እና ለሚመለከተው ፖሊስ እየጠቆመ እየተቆጣጠር ነው እንሄዳለን ብለን ነው የምናስበው። ኮሚሽነር እንደሻው እንግዲህ ከወትሮ በተለየ የጸጥታ ጥበቃ ይኖራል ብለዋል። መረጃ አለን፣ የጸጥታ ችግር ለመፍጠር የሚፈልጉ አካላት እንዳሉ ብለዋል። ምን ማለት ነው ይሄ? የጸጥታ ስራ ስለሆነ ጸጥታ ስራ ሰራተኞች ብቻ ነው የሚሰሩት። ጠንቀቅ ቅድመ ጥንቃቄ መልእክቱ ብቻ ነው የሚተላለፈው እንጂ እንደዚህ አይነት አለ እንደዚህ አይነት አለ ተብሎ አይገለጽም። የመስከረም ሀያ አምስት የሚለ- ነገርም ጠቅሰዋል በመግለጫ ወት ላይ ቅድም መስከረም ሀያ አምስት ሁሉ ሜዲያ እንደተመላከታቸኋችሁ የተለያዩ ማህበራዊ ድረገጾች ያስተላልፋቸው መልእክቶች አሉ። እነዚህ መልእክቶች ባለቤት ይኖራቸዋል ብለን እናስባለን። ግማሹ የነዚህ መልእክት ባለቤቶች በሀገር ውስጥ የሚንቀሳቀሱ የተለያዩ ቡድኖች ናቸው ተብሎ ይገመታል። ግማሹ በውጭ ሀገር የሚገኙ አርቲስቶች እና ቡድኖች ናቸው ሊሆኑ ይችላሉ ተብሎ ይገመታል። ከመስከረም ሀያ አምስት በኋላ ለህዝቡ ጥሪ እያስተላለፉ ነው ያሉት። ይህ ጥሪ ተነስ ታጠቅ፣ ተነሳ ነው የሚል ነው። ህዝቡን ከህዝብ ጋር የሚያጋጭ ነው። ህዝቡን ከመንግስት ጋር የሚያጋጭ ነው። ህዝቡን ከጸጥታ ኃይል ጋር የሚያጋጭ ነው። ማንኛውም ኃይል መንግስት ለመሆን የሚፈልግ ከሆነ በሀገሪቱ ህገ መንግስት መሰረት ተወዳድሮ በምርጫ አልፎ የመንግስትነት ሚናውን ይወጣል እንጂ በሌላ በማንኛውም መንገድ መንግስት ሆናለሁ ብሎ የሚያስብ አካልም ካለ ህዝቡንም ባልሆነ መንገድ ለማሰቃየት ለመረበሽ፣ የየለት ኑሮውን ለማስተጓጎል የሚፈልግ ሀይል ካለ ይሄ እንደማይፈቀድለት ነው መልእክት ያስተላለፍነው። ቅድም አሁንም በተመሳሳይ እሱን ነው የማስተላልፈው። ኮሚሽነር እንደሻውጣ ሰው የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል፣ በጣም አመሰግናለሁ ስለሰጡኝ አጠር ያለ ማብራሪያ። እሺ እኔም አመሰግናለሁ። መልካም ጊዜ። እናም በሁለቱ በዓላት ወቅትና ከዚያም በኋላ ሁከት ለመፍጠር የተዘጋጁ አካላት አሉ ሲሉ ነው ኮሚሽነር እንደሻውጣ ሰው የገለጹት። በዚህ የሚሳተፉ ካሉ ፖሊስና የጸጥታ ኃይሉ ህብረተሰቡን ለመከላከል ሲል በቂ እርምጃ እንደሚወስድም አስጠንቅቀዋል። የኮቪድ-19 ስርጭት ለመከላከል ሲባል በነገው የመስቀል ደመራ በዓል ላይ የሚሳተፉት የጥሪ ካርድ የያዙ አምስት ሺህ ሰዎች ብቻ መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው